አምነስቲ ኢንተርናሽናል የአይንማኞቹ የነገሩትን ጠቅሶ እንደዘገበው የኤርትራ ወታደሮች የአድዋ ከተማን ሲያቋርጡ ዋና መንገድ ላይ በሚገኝ የአውቶቡስ መናኸሪያ አካባቢ በሚገኙ ሰላማዊ ሰዎች ላይ ድንገት ተኩስ ከፍቷል ብለዋል። በመግለጫው ላይ በኤርትራ ወታደሮች በደረሰው ሌላ ጥቃት ምክንያት ሶስት ሰዎች ሕይወታቸውን አጥተዋል፣ አስራ ዘጠኝ ደግሞ ቆስለው በሆስፒታል ይገኛሉ ያሉት የድርጅቱ የምስራቅ አፍሪካና የአፍሪካ ቀንድ ምክትል ዳይሬክተር ሳራ ጃክሰን በሰላማዊ ሰዎች ላይ ሆን ተብለው የሚፈጸሙ ጥቃቶች በዓለም አቀፍ የሰብአዊ መብቶች ሕግ የተከለከሉ በመሆናቸው በአስቸኳይ ሊቆሙ ይገባል ብለዋል። በሌላ በኩል ሮይተርስ የዜና ወኪል የአካባቢውን ባለስልጣን ጠቅሶ የተገደሉት ሰዎች ዘጠኝ መሆናቸውን ዘግቧል። አስተያየታቸውን ለሮይተርስ የሰጡት የትግራይ ክልል ጊዜያዊ አስተዳደርና የአካባቢው ባለስልጣን ብርሃነ ገብረጻድቅ በአድዋ ከተማ የተፈጸመውን ጥቃት ለመከላከል የኢትዮጵያ መከላከያ ሰራዊት ጣልቃ ገብቷል ብለዋል። የኤርትራ ወታደሮች ሰላማዊ ዜጎችን መግደላቸውን ገልጸው የኢትዮጵያ ወታደሮች ጣልቃ ባይገቡ ኖሮ ተጨማሪ ሰላማዊ ሰዎች ይገደሉ ነበር ሲሉ ለሮይተርስ አስተያየታቸውን ሰጥተዋል። የኤርትራ ማስታወቂያ ሚኒስትር የባነ ገብረ መስቀል በጽሁፍ በሰጡት ምላሽ የኤርትራ ወታደሮች በትግራይ ክልል ውስጥ መኖር አለመኖራቸውን በተመለከተ በቀጥታ ምላሽ ባይሰጡም፣ በአጠቃላይ የኤርትራ ወታደሮች ሰላማዊ ሰዎችን በፍጹም አይገድሉም ብለዋል። አምነስቲ በበኩሉ የስድስት የአይን እማኞቹን ቃል ጠቅሶ ባወጣው ሪፖርት በጥቃቱ ከቆሰሉት የተወሰኑ ሰዎች አድዋ ከተማ ውስጥ ዶንቦስኮ ወደ ተባለ ሆስፒታል ተወስደው እንደነበርና አስራ ዘጠኙ ደግሞ ለተጨማሪ ሕክምና ወደ አክሱም ሆስፒታል መላካቸውን በመግለጫው ላይ ሰፍሯል። በሌላ በኩል እንደ አውሮፓውያን የቀን አቆጣጠር ከሺ ሀያ ታህሳስ ወር አጋማሽ ጀምሮ ትግራይ ውስጥ የሕክምና እርዳታ እየሰጠ እንደሚገኝ ያስታወሰው ዓለም አቀፉ የድንበር የለሽ ሐኪሞች ማህበር ኤምኤስኤፍ የምስራቅ አፍሪካ ክፍል በትዊተር ገጽ ላይ እንዳሰፈረው ሰኞ ረፋድ ላይ አስራ ስምንት ሰዎች ጉዳት ደርሶባቸው ኪዳነ ምህረት ወደተባለ ሆስፒታል እንደመጡና የአስራ አንዱ ጉዳት ከፍተኛ በመሆኑ ወደ አክሱም ሆስፒታል እንደተላኩ አስፍሯል። የቆሰሉት ሰዎች ደግሞ በአድዋ የአውቶቡስ መናኸሪያ አካባቢ ወታደሮች በከፈቱባቸው ተኩስ አደጋው እንደደረሰባቸው መናገራቸውን ማህበሩ አስታውቋል። አድማጮች፣ በዚህ ጉዳይ ላይ ተጨማሪ መረጃዎችን ለማግኘት ሙከራ እያደረግን ነው፤ በሌላ ዘገባ እንመለስበታለን። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ